ሰላም ጤና ስጥለን የተከበራችሁ አድማጮቻችን እንደምናምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት ህዳር 30 2016 ዓ ም መሰናዶ ጀምሯል ኤደን ገረመው መሰናደውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በዋና አዘጋጅነት አብረናችሁ እንቆያለን እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን አድማጮቻችን በምሽቱ እንግዳ ይዘንላችኋል። እንግዳችን ዶክተር አሉላ ፓንክረስት ናቸው። ዶክተር አሉላ ከሁለት አስርት ዓመታት በላይ የኢትዮጵያ ወጣቶችንና ታዳጊዎች ላይ ትኩረት አድርጎ ጥናት የሚያደርገው የያንግ ላይፍ ኢትዮጵያ ዋና ዳይሬክተር ናቸው። ጥናቱ በስነ ተዋልዶ፣ በአይምሮ ጤና፣ በትምህርት ጥራት እንዲሁም በአመጋገብና በሌሎች ጉዳዮች ዙሪያ የሚያተኩር ነው። ከዶክተር አሉላ ጋር ሶስት ትውልድን ትኩረት አድርጎ ማጥናት ስለቻለው የአንግ ላይፍ ስለተሰኘው ምርምርና ጥናት አነጋግረናቸዋል። ወደ ቃለም ጠይቁ ነው የምናልፈው ኢንዱስትሪ፣ አሉላ ፓንክረስት ዛሬ እንግዳችን ስለሆንክ በጣም እጅግ አብዝቼ ነው የማመሰግነው። ላለፉት ሀያ ዓመታት ወይም ከዛ በላይ ያንግ ላይቭስ በተሰኘ ተቋም አማካኝነት የኢትዮጵያ ታዳጊዎች እና ወጣቶች ላይ ጥናት ስትሰሩ ነበረ። የዛ ዳይሬክተር ነህ። እስቲ ምንድን ነው እሱ ያንግ ላይፍስ የሚሰራው? የእድሜ ዘመን ወይም ደግሞ ሎንጅትድናን ጥናት የሚባለው ነገር ደግሞ ምንድን ነው? እሺ በጣም አመሰግናለኝ ስለጋበዛችሁኝ፣ ይህን እድል ስለሰጣችሁኝ። ያንግ ላይፍስ ማለት የረጅም ጊዜ ጥናት ነው ማለት ተከታታይ ጥናቶች። የተወሰኑ ልጆች ከተወለዱ ጀምሮ ነው የምናጠናቸው እና በአራት ሀገር ነው የሚካሄደው ከኢትዮጵያ በተጨማሪ በፔሩ፣ በህንድ እና በቪየትናም ይካሄዳል። በአጠቃላይ አስራ ሁለት ሺህ ልጆች ነው የምንከታተለው። እያንዳንዱ ሀገር ውስጥ ሶስት ሺህ ከነሱ ውስጥ ደግሞ ሁለት ሺህ የሚያክሉ በአውሮፓ አቆጣጠር በሁለት ሺህ ሁለት ሺህ በሁለት ሺህ ነበር የተባለው እና በዚህ በምዕት ዓመት ግቦች ሚለኒየም ዲቨሎፕመንት ጎልዝ ጊዜ ውስጥ በድህነት የሚያድጉ ልጆች ህይወታቸው ምን ይመስላል የሚለውን ለማጥናት ነበረ የተጀመረው። እና ሁለት ሺህ ከተወለዱ ጀምሮ ነው የምንከታተላቸው። ስለዚህ አሁን 22 23 ዓመታቸው ነው። ሌሎቹ ስንጀምር አንድ ሺህ ልጆች ሰባት ዓመታቸው ነበር ገና ጥናቱ ሲጀመር። ስለዚህ ሁለቱን ቡድን ማስተያየት እንችላለን፣ ለውጦች ምን ያህል እንደመጡ ልጆቹ እያደጉ ከትላልቆቹ ጋር እናስተያያቸዋለን። ኢትዮጵያ ውስጥ በ ስድስት ክልል በሃያ የተለያየ አካባቢ ነው ጥናቱ የሚካሄደው። እያንዳንዱ አካባቢ የሚመረጡት ህፃናት ባቦሰጥ ማለት እያንዳንዱ ከደሃውም ከሀብታሙ፣ ግማሽ ሴቶች ግማሽ ወንዶች ናቸው። ግን ደሃ ተኮር ጥናት ነው። ስለዚህ አብዛኛው ከተማ አካባቢ ትንሽ ከደሃ አካባቢ ነው። እንደዚሁም በገጠሩ ምግብ ዋስትና ችግር ያለባቸውን አካባቢዎች ነው በብዛት የተመረጡት እና ልዩነቶቹን እናያለን በሴት፣ በወንድ፣ በከተማ፣ በገጠር፣ በደሃ፣ በሀብታም፣ በክልሎች ምን አይነት ልዩነቶች እንዳሉ ማጥናት እንችላለን። በተጨማሪ ደግሞ ልጆቹ እያደጉ ከራሳቸው ድምፅ ለመስማት የተወሰኑት ወደ መቶ ያህል የሚሆኑት ጠለቅ ያለ ጥናት ከነሱ ጋር ረጅም ውይይት እያደረግን ስለምኞታቸው ስለወደፊት የጣፋንታቸው ምን እንደሚያቅዱ ገና ልጆች ሆነው ስምንት ዓመት ሆኗቸው እና አጥንተናቸዋል። ከነሱ ጋር ተወያይተናል እና እስካሁን ድረስ ሰባት ዙር ነው የተካሄደው። መጀመሪያን ወላጆቹን ነበር ያነጋገርነው ህፃናት እያሉ፣ ከዛ እያደጉ ሲመጡ ወላጆቹንም እና ህፃናቶቹንም ጭምር እያነጋገርን ነበረ ከዛ በዚህ በኮቪድ ዘመን ቀጥታ ሄደን ማነጋገር ስላልቻልን በስልክ ነው አምስት ጊዜ በተለያየ ጊዜ በሁለት ዓመት ውስጥ ያነጋገርናቸው። አሁን ደግሞ ሰባተኛው ዙር ኑ ልጆቹ እነሱን አነጋግረናል። ይህን ይመስላል አጠቃላይ ጥናቱ። እሺ መልካም። በተለያየ ጉዳዮች ላይ ነው እናንተ ጥናታችሁን የሰራችሁት፣ እና እነሱን እየከፋፈልን እናንሳቸው። ቅድሚያ እስቲ ስለ ድህነት ስለሆነ ከአመጋገብ ጋር ከትምህርት ጋር በተያያዘ ያሉትን ነገሮች እንቃኝ። መልካም። አመጋገብ በጣም ወሳኝ ነው። ብዙ ጊዜ ጥናቱን ስናካሄድ የህፃናቱ የልጆቹ እድሜ ወሳኝ ነበረና መጀመሪያ ላይ የአመጋገብ ጉዳይ ነበረ በጣም አሳሳቢ። በጣም የሚያሳዝነው ነገር ካጠናናቸው ልጆች ያጣናቸውም አሉ። በዚህ በመጀመሪያው አምስት ዓመት እና ህፃንነታቸው በቂ ምግብ ወይ ተመጣጣኝ ምግብ ያላገኙ ህፃናት እያደጉ ሳለ ስለምንከታተላቸው ምን አይነት ለውጥ እንደሚመጣ ማሳየት ችለናል እና እንደውም በአንድ በኩል የሚያሳስብ ጉዳይ ነው። በሌላ በኩል ግን ጥናቱ ተስፋ የሚሰጥ አይነት ውጤት ነው ያገኘ ነው። ምን ለማለት ነው የፈለግኩት? እነዛ በህፃንነታቸው የተጎዱ በአቃቅን ጭራነት ያጠቃቸው ልጆች የተወሰኑት በርከት ያሉት እንደውም በአራቱም ሀገር በተለይ በኢትዮጵያ ሁኔታቸው የተሻሻ ለመጣ እያደጉ ሳለ ትምህርት ደረጃቸውም ስለምንፈትናቸው በቋንቋም በሂሳብም በሌሎችም በአእምሮ ችሎታቸውም ስለምንፈትናቸው መጀመሪያ እንደተፈራው የነበረው አስተሳሰብ በዓለም አቀፍ ደረጃ በህፃንነት አቀንጨራ ያጠቃቸው ልጆች በቃ ተስፋ የላቸውም፣ ምንም የተሻለ ሁኔታ ላይ ሊደርሱ አይችሉም እና ለዘላለም ዕጣ ፋንታቸው የተቋጨ ነው የሚል አስተሳሰብ ነበረ። እኛ ግን እያጠናናቸው ስንሄድ ብዙዎቹ የተሻለ ሁኔታ ላይ የመጡ ስናይ ጊዜ ይሄማ አመጋገብ ወሳኝ መሆኑና በመጀመሪያው አንድ ሺህ ቀናት ብቻ ሳይሆን ከዛም በኋላ ለውጥ ማምጣት ስለሚቻል የትምህርት ቤት ምገባ ፕሮግራም በጣም ወሳኝ መሆኑን ማወቅ ቻልን እና እንደውም በዛን ጊዜ አልፎ አልፎ ድርቅ አካባቢ የነበሩ ቦታዎች ካልሆነ በስተቀር መደበኛ በትምህርት ሚኒስቴር የትምህርት ቤት ምገባ ፕሮግራም አልነበረም። ከዛ በኋላ ይህ ጥናትም በጣም አስፈላጊነቱን አስምሮ አሳውቆ ነበር እና በአገር አቀፍ ደረጃ የምገባ ፕሮግራም አሁን ተካሂዷል። እንደውም በዚህ በኮቪድ ጊዜ የተወሰነ ጊዜ ሲቋረጥ ምን ያህል ህፃናት እንደተጎዱ በተለይ ከደሃ ቤተሰቦች የሚመጡ ልጆች የአመጋገብ አመጋገብ ትምህርት ቤት መቀጠል እንዲችሉ በጣም ትልቅ ሚና ወሳኝ ነገር ነው። ስለዚህ በአመጋገብ በጣም ወሳኝ መሆኑ እና እድሜያቸው እየጨመረ ለምሳሌ ሴት ልጃገረዶች አገረዶች በሚያረግዙ ጊዜ ያመጋገቡ ሁኔታ ለሚቀጣ ይላለው ትውልድም ትልቅ ችግር ሊፈጥር ይችላል። በቂ እና የተመጣጠነ ምግብ ካላገኙ የሱንም ጭምር ማየት ችለናል። ማለት ከአጠናናቸው ህፃናት አቅመ አዳም ደርሰው እንደገና እነሱም ተጋብተው ልጆች ወልደው የልጆቹን እጣ ፋንታ አሁን እያጠናን ነው። ሀያ ዓመት የቀጠለ ጥናት በመሆኑ ሁለተኛው ነገር ደግሞ የትምህርት ጉዳይ ነው። እንግዲህ የትምህርት ጉዳይ ምንድነው? አንዱ በጣም የዚህ የጥናት ፕሮጀክት ያገኘው ጠቃሚ መረጃ ምንድን ነው? በቅድመ መደበኛ ትምህርት እድል ያገኙ ልጆች እያደጉ ሳለ ትምህርት የትምህርት ውጤታቸው በጣም ከሌሎቹ የተሻለ እንደሆነ ሁለተኛ ደረጃ ትምህርት እስከሚጨርሱ ድረስ ያ ልዩነት ጎልቶ ይታያል። ስለዚህ የቅድመ መደበኛ ትምህርት በጣም ወሳኝ መሆኑን ማረጋገጥ ቻለ እና የአንድ ዓመት የቅድመ መደበኛ ትምህርት ስርዓት በሀገር አቀፍ ደረጃ አሁን ተዘርግቷል እና በገጠር አካባቢ ማንኛውም ልጅ ይህን እድል ሊያገኝ ይችላል። የትምህርትና ስራ በተለይ በድሃ ቤተሰቦች ውስጥ የህፃናት ጉልበት ብዝበዛ ጉዳዮችን ማጥናት ጀመርን። እናም ዋናው ግኝቱ ምንድን ነው? ጊዜ ሂደት የትምህርት ተደራሽነት በጣም ጨመረ፣ ነገር ግን በጥራት በጣም ችግር እንደተፈጠረና ጥራት ዝቅ በጣም ያሽቆለቆለ መሄዱን ማረጋገጥ ቻለን። ያው የትምህርት ሚኒስቴር ጉዳዩንም ያውቀዋል። በተለይ ለምሳሌ የጾታ ጉዳይ አንደኛ ደረጃ እና በሁለተኛ ደረጃ የሴቶች ተሳትፎ በጣም ትልቅ ለውጥ ነበረው። ምንም እንኳን የቤት ስራ ጫና በሴቶቹ ላይ ከፍተኛ ቢሆን እንኳ የተሳትፏቸውና ተደራሽነቱ ትልቅ ለውጥ ነበረው። ነገር ግን ዕድሜያቸው ከፍ ባለ ጊዜ፣ በጉርምስና ጊዜ እንደገና አልዕድሜ ጋብቻ ጉዳይም አንዴ ካገቡ በኋላ በተለይ ለአቅመ ሔዋን ሳይደርሱ ሴቶቹ ካገቡ የትምህርት የመቀጠል ጣፋንታቸው በጣም ዝቅተኛ ነው። አድማጮቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቤ መሰናዶን ነው። ከዶክተር አሉላ ጋር የምናደርገው ቆይታ አልተጠናቀቀም፣ እንመለስበታለን። የሙዚቃ አፍታ እንውሰድ። ሰው ሁሉ I'm falling in will never come back I said, okay. oh, no. I will some more. አብዛኛው እንግዲህ ትኩረታችሁ የወጣቶች አእምሮ ጤና ላይ የሚያተኩር ነው። በተለይም ደግሞ ባለፉት አስር እና አምስት አመታት ከዛ በፊት ካለው ጋር በንጽጽር እናንተ በጥናታችሁ ያረጋገጣችኋቸው ነገሮችስ ምንድን ናቸው? አዎ፣ በጣም ጥሩ ጥያቄ ነው እና አሁን የአይምሮ ጤና ላይ በጣም ትኩረት እያደረግን ነው። ልጆቹ ትንሽ ባሉበት ጊዜ ይህን ጉዳይ ብዙም አላጠና ነውም ግን ስለ ሕይወታቸው ያላቸውን አስተሳሰብ በደንብ እያጠናን ነው። ግን የተወሰኑ ነገሮች አጥንተን ነበረ። ሕይወት መሰላል የምንለው አይነት መረጃ ነበረ። በሕይወት መሰላል የት ነው እነሱ ራሳቸውን የሚያስቀምጡት የሚለውን ነገር በዚህ በኮቪድ ጊዜ በጣም እያሽቆለቆለና የአይምሮ ሁኔታ ችግሮች እንደተፈጠሩ መረጃዎች ነበሩን። እንደውም በኮቪዱ ጊዜ ውስጥ አምስት ጊዜ በስልክ ስላነጋገርናቸው ለውጦች ማየት ችለን ነበረ። የአይምሮ ችግር ደግሞ አንደኛ ነገር ከምግብ ዋስትናና እና በግጭት ሳቢያ ለውጦች እንደመጡ ማሳየት ችለን ነበር። ለምሳሌ በትግራይ ጦርነት ጊዜ ሁለት ጊዜ በስልክ፣ ስልክ ከመቋረጡ በፊት ባደረግነው ጥናት ከመጀመሪያው ወደ ሁለተኛው ስልክ ጥናት የወንዶቹ ጭንቀት አንግዛይት የሚባለው መጨመር የሴቶቹ ደግሞ የድብርት ዲፕሬሽን የመጨመሩ ነገር ማሳየት ችለን ነበረ። አሁን ደግሞ ጥናቱን እያካሄድን ነው። ለዚህ ጥናት መነሻ የሚሆን ሙከራ ጥናት ዘዴዎቹን እና መጠይቆቹን ስንጠይቅ ጦርነት አካባቢ ችግር ያጋጠማቸው አካባቢዎች በአይምሮ ችግሮች በጣም ከፍተኛ ጭንቀት እንደሚያስከትል የዚህ የስጋቱም ለማጥናት ችለናል። በአሁኑ ወቅት የእኛ አጥኚ ቡድኖች በሀያ የተለያየ አካባቢዎች በኢትዮጵያ እያጠኑ ነው። ሶስት ነገር ነው ያደረግነው ነገር መደበኛ መጠይቆቻችን አሉ እና እነሱን የአእምሮ ጉዳይ ከትምህርት ከጤና ስራ ጋር ከምግብ ዋስትና ጋር ድርቅ አካባቢዎች፣ ጦርነት አካባቢዎች ይ ከሱ ጋር ምን አይነት ግንኙነት እንዳለው ማጥናት ሞክረናል። በተለይ ደግሞ አንዳንድ ጥቃት ያጋጠማቸው ወጣቶች በግልጽ ያለ ፍርሃት መናገር እንዲችሉ ሞክረናል። ኮርቲዞል የሚባል አለ የጭንቀት መለኪያ በፀጉር ውስጥ እና ሌሎችም ሀገሮች ፔሩ፣ ህንድ ሰርተውታል። አሁንም ኢትዮጵያ የተሰራ ነው እና ይሄ ምንድን ነው የሚያሳየው፣ ባለፉት ሶስት ወራት ምን ያህል ያ ሰው ያ ወጣት እንደተጨነቀ መለኪያ ይሰጠናል። ከዛ ያንን መለኪያ ከሌሎቹ ከራሳቸው ከተናገሩት ከኑሮዋቸው ከምናጠናቸው ነገሮች ጋር ማገናዘብ እንችላለን። እና ምናልባት ያ ሊጠቅም የሚችለው ነገር ምንድን ነው? ለምሳሌ ሁለት ሰዎችን ብናነጻጽር ተመሳሳይ አይነት ውጤት ቢያገኙ አንደኛዋ ሴት ልጅ በጣም ድብርት ወይ ጭንቀት ያጋጠማትና ኑሮዋ የተበላሸ ልትሆን ይችላለች። ሌላዋ ግን ተመሳሳይ አይነት ጭንቀት ወይ ችግር አጋጥሟት እንደምንም ተቋቁማው ሊሆን ይችላል። ስለዚህ በምን አይነት ምክንያት ነው አንዳንዶቹ ክፉ ጊዜ ጭንቀቶችን ለማሳለፍ የቻሉትን ምክንያቶች ከደረስንባቸው ይህም ለፖሊሲ ግብዓት ይኖረዋል ብለን እናስባለን። እስቲ ከጾታ አኳያ ሴቶች ላይ በተለይ መመሪያዎቹ እድሜያቸው እንግዲህ ወደ ሰላሳ የተጠጋ ያሉት ሴቶች እና በኋላ ላይ ከሚሊኒየሙ ወይም ደግሞ ከአዲሱ ምዕት ዓመት ወደ ጥናቱ ከገቡት መካከል ያለው ልዩነት እንዲሁም ከሰተ ዋልዶ አኳያ ደግሞ የመዘገባችኋቸው ነገሮች ምንድን ናቸው? መልካም አንዱ የደረስንበት ምንድን ነው? ህጻናቱ እያደጉ ሳለ የጾታ ልዩነቶች በጣም ጎልቶ አይታዩም ነበረ። አስራ ሶስት አስራ አምስት እስከሚሆናቸው ድረስ ከዛ በኋላ ግን በጣም ልዩነቶች እየሰፉ ነው የመጡት። ለዛም አንዳንዱ ምክንያቶች ያለ እድሜ ጋብቻ ነበረ እና የዚህ የስነ ተዋልዶ ጉዳዮች ላይ ብዙ ትኩረት አድርገን ነበረ። የወሊድ መከላከያ አቅርቦትና ተደራሽነት ወጣቶቹ ያንን የማግኘት ጉዳዮች በጣም አሳሳቢ ነበሩ። ሴት ልጃገረድ ደግሞ ካረገዘች በኋላ በጣም ብዙ ችግሮች እንደተፈጠሩ ለማየት ችለናል። ለምሳሌ ቤተሰቦች ሳያውቁ ካረገዘች ምናልባት ወደ ባህላዊ ሐኪሞች የመሄድ እና ጽንሱን ለማስወረድ የምታደርገው ጥረት ለጤናዋ፣ ለህይወታም ችግር እንደሚዳርጋት እና እንደዚህ አይነት ችግሮች እንደነበሩ ማየት ችለናል። ወደ ህክምና ማዕከላት የሚሄዱ በተለይ ለምሳሌ አምቡላንሶች ሴቶችን ከገጠር ወደ ኪም ቤት የመውሰዱ ነገር እሱ ትልቅ ለውጥ ነበር ያየ ነው። ሆኖም በዚህ በጦርነት የወሊድ መቆጣጠር የመቀነሱም ነገር፣ እና ብዙ ልጆች የመውለዱ ነገር እየጨመረ ሳይሆን አይቀርም። ከስነ ተዋልዶ አኳያ ብዙ ለውጦች ተመዝግበዋል ይባላል። እንተም እንዳልከው የተለያዩ ለውጦች አሉ። ግን ቅድም የሚያነሳኸው ነገር አለ ቤት ውስጥ የስራ ጫናቸው እንዲቃልል አይደረግም። ከዛ ከዛ አኳያ ከወላጆችም ከማህበረሰቡም ከመንግስትም ያለው እርግጠኝነት ምን ይመስላል? አዎ ይሄ ትልቅ በጣም አሳሳቢ ጉዳይ ነው። ለምሳሌ በአስራ አምስት አመት እድሜ ወንዶቹና ሴቶቹን ስለ ስነ ተዋልዶ ስንጠይቃቸው ተመሳሳይ መልስ ነው የሰጡት። ብዙም ለውጥ አልነበረም። አስራ ዘጠኝ ዓመት ሲደርሱ ግን በጣም ትልቅ ለውጥ ነበረ። የሴቶቹ እውቀት በጣም ከወንዶቹ ዝቅ ያለ ነበረ እና በትምህርት ቤት ውስጥ ያለው የንጽህና የውሃ አቅርቦት ጉዳዮች፣ የሞዴሳ አቅርቦት ጉዳዮች በጣም በርካታ ችግሮች አሉ በዛ ላይ ደግሞ የጥቃትም ወደ ትምህርት ቤት ሴቶች ልጃገረዶች ሲሄዱ እንደዚህ አይነት ጉዳዮች ይፈጠራል። ስለዚህ ከፖሊሲ አንጻር እውቀቱን የሴቶች እውቀት እንዲዳብር የሴቶች ብቻ ሳይሆን የወንዶች ማለት ወዳጆቻቸው የሚሆኑ ወንዶች ባሎቻቸው የሚሆኑ አባቶች እነሱም ይህን ጉዳይ ትኩረት ካልሰጡት ለውጦች የሚመጡት በሴቶቹ ብቻ አይደለም። እነሱን መብታቸው እንዲያውቁት ያስፈልጋል። ደረጉም እሱም አንድ ጠቃሚ አቅጣጫ ሊሆን ይችላል። ሌላው ደግሞ አንዴ ካገቡና ልጅ መውለድ ከጀመሩ በኋላ ወላድ መሆን መሆኗን ማረጋገጥ ይጠበቅባታል። ብዙ ጊዜ በገጠር አካባቢ የቤትም መቤት ግድ ነው የምትሆነው የሴቶች ስራ አጥነት በጣም ከወንዶቹ የላቀ ነው። በተለይ በከተማ ሴቶች ካገቡ በኋላ ወደ ስራ መቀጠል የሚችሉበት በተለይ መፍትሄ ካላገኘ ለውጥ ለማምጣት ያስቸግራል። እንደው ወጣቶች ላይ ከስራ አጥነት አኳያ አሁን ያነሳኸውም ነገር ስላለ ነው፣ በተለይ ከተማ ላይ ያሉ ደግሞ ወጣቶችስ፣ እስኪ ትንሽ እነሱ ላይ ትኩረት አድርገን ብታስረዳን። መልካም። እንግዲህ የከተማና የገጠር ለውጦች ስናይ እርግጥ በጣም የሰፋ ለውጦች አለ፣ በአገልግሎት አቅርቦት፣ በትምህርት፣ በጤና ግን አንዱ ጥሩ ነገር ያየነው ትናቱ እስካሁን ማለት ከኮቪድ ጊዜ ድረስ ብናስብ ጥሩ ለውጦች እየመጡ ነበር። ምንም እንኳን ልዩነቶቹ ቢኖሩ ትንሽ እየጠበቡ እየመጡ ነበረ። የጤና የትምህርት አቅርቦት፣ በተለይ ደግሞ የመንገድ የመብራት የኤሌክትሪክ መስፋፋት፣ የሞባይል ስልክ ብዙ ለውጦች ያመጣ ነበረ በገጠር አሁን በከተማ ያለው ችግር በተለይ በቅርብ ጊዜ የጨመረ የመጣው ምግብ ዋስትና ችግር በጣም እየጨመረ የመጣው ያየነው በከተማ አካባቢ እና በደቡብ ክልል ውስጥ ነበር። በከተማ አካባቢ ደግሞ በጣም እየሰፋ የመጣበትን ምክንያት ስንፈትሽ አንደኛው ነገር የኑሮ ውድነት፣ የገንዘቡ የመግዛት አቅሙ እየቀነሰ በመምጣቱ ይሄ እንደ ትልቅ ችግር ነው የታየው። በዛ ላይ ደግሞ በኮቪድ ጊዜ ብዙ ነገሩ ምስቅልቅሉ ነበር የወጣው። ከዛ ደግሞ የጦርነቱን ችግር በርካታ አካባቢዎች የምግብ ዋስትናን ችግር እያባባሰው የመጣው እና ከተማ አካባቢ ትምህርታቸውን ጨረሰው ውጤት አልመጣልኝም ይላሉ። እና ምንድነው እንግዲህ ትምህርት ጥራት እየቀነሰ ከዛ በኋላ ያለውም ትምህርት ለስራ አለም የሚያዘጋጃቸው አይነት ትምህርት አለመሆኑ የቲቪቲ እንኳን ራሱ ካለው ከስራ እድሎች ጋር ብዙ ጊዜ የማይገናዘብና የማይመጣጠን ሆኖ ነበር ያገኘ ነው። እና ይሄ የስራ አጥነት አንዱ ችግር ነው። በሌላ በኩል ደግሞ የአስተሳሰብ ችግር አለ። ወጣቶቹ በተለይ ገጠር ውስጥ ወደ ከተማ መፍለስ ነው የሚፈልጉት። የመንግስት ስራ ነው ማግኘት የሚመኙት። በዛ ምክንያት ወጣቶቹ ቤተሰቦቻቸው ላይ ጫና የመሆኑን ነገር በጣም የአይምሮ ጭንቀትም የሚፈጥርባቸውን ሁኔታ በተለይ በከተማ አካባቢ ያጋጥሙናል። መልካም። እንግዲህ የእናንተ ጥናቶች ለባለድርሻ አካላቶች የሚደርስ እናውቃለን እና ጥናቱ ምን ያክል ተግባራዊ መሆን ችሏል? እንግዲህ ሰባተኛ ዙር ነው እያካሄድ ነው ያለው እና በየዙሩ አንዱን ዙር ውጤት መጀመሪያ በክልል ደረጃ መረጥናቸው አካባቢዎች ሰዎች መጥተው የክልልም ባለስልጣንና ከየሚኒስቴር መስሪያ ቤቶች ሰዎች እየመጡ ያንን ያደረስነባቸውን ግኝቶች ምን ያህል በነሱ እይታ ትክክል ናቸው ወይም የመታረም ያለበት ነገር እንዳለ እናወያያለን። ከዛ ደግሞ በፌዴራል ደረጃ በአገር አቀፍ ደረጃ እንደገና እነዛን ውጤቶች ለማሳወቅ ስብሰባዎች እናደርጋለን። ከዛ ደግሞ መጽሔቶች እና የብዙ ዕትመቶች አሉን። በኢትዮጵያ ላይ ከሦስት መቶ ወርኪንግ ፔፐርስ ዕትመቶች አሉን። ከዛ ደግሞ እነሱን ደግሞ በመጣጥፍ የፖሊሲ ንድፎችን እናዘጋጃለን። አጭር ማለት የአራት ገጽ ወይ የስምንት ገጽ ለማንም ሰው ሊረዳው የሚችል እነዚህን በድረገጽ አለን። ላጥፎችንም እንትንላለን። ስብሰባዎችን አካሄዳለን። ከሱ ጭምር ግን በጣም ትልቅ ለውጥ የመጣው ከአስራ አራት ዓመት በፊት አንድ ስብሰባ አድርገን ነበር እና ቅድም ያልጠቀስኩት ነገር ከመደበኛ ጥናቶቻችን በተጨማሪ የፖሊሲ ነክ ጥናቶች ብዙ አካሄደናል። ለምሳሌ ምግብ ዋስትናን በሚመለከት የሴፍቲ ኔት ምን ያህል ተግባራዊ እንደሆነ፣ ሕፃናት ላይ ምን አይነት ጫና ፈጥሮ እንደሆነ ከስራ ጋር ተገናኝቷል የሚለውን ነገር አንዱ እሱ ነው። አንድ መድረክ ፈጠርን፣ የሕፃናት ጥናትና ትግበራ መድረክ ቻይልድ ሪሰርች ኤንድ ፕራክቲስ ፎረም የሚል ከዩኒሴፍ እና ከሴቶች ወጣቶችና ሕፃናት ጉዳይ ሚኒስቴር መስሪያ ቤት ጋር በአንድነት ጀመርንና እና የወሩ ሐሙስ ቀን አሁን ሴቶችና ማህበራዊ ጉዳይ የሆነው መስሪያ ቤት የሚያካሄደው ነው። አሁን ለምሳሌ አመጋገብ ላይ የትምህርት ምገባ ፕሮግራም መኖሩን እንዲስፋፋ እንደዚሁም ትምህርት ጥራት ጉዳይ እና የቅድመ መደበኛ ትምህርት አስፈላጊነቱ በጣም ወሳኝ እንደሆነ እና በሀገር አቀፍ ደረጃ መዘርጋት እንዳለበት ይህንንም የእኛ ጥናት የራሱን አስተዋጽኦ ያደረገ ይመስላል። እ ያንግ እስከ መቼ ነው ይሄንን ጥናት የሚቀጥለው? ይሄ ጥናት እስካሁን ድረስ በአብዛኛው በእንግሊዝ መንግስት ፎሬን ኮመንዌልት ዲቨሎፕመንት ኦፊስ በእነሱ በኩል ነበረ ጥናቱ በአራቱም ሀገር ፋንዱን የሚሰጡን እና ጥናቱ እንዲካሄድ የረዱን እነሱ ናቸው። እና በአሁኑ ወቅት ትንሽ ቀዝቀዝ ብለውብናል። ያው የዩክሬንም ጉዳይ አለ። ሞም ጦርነት ባለበት አካባቢ ሰብአዊ መብት ጉዳይ እና የእለት እርዳታ ላይ ትኩረት ነው። ጥናት ላይ አሁን ብዙ የመቀጠሉ እድል ምናልባት ሊጠብ ይችላል። ግን ምንድነው አሁን እንደዚህ አይነት ጥናቶች በቀጠሉ ቁጥር ጥቅማቸው እየጨመረ ነው የሚመጣው። ህፃናት ከልጅነት ጀምሮ የራሳቸውን ቤተሰብ መስርተው ልጆች ወልደው እንደገና ሁለተኛውን ትውልድ ሶስት ትውልድ ማየት ችለናል። ስለዚህ ምን አይነት ለውጦች እንደሚመጡ በደንብ ማሳየት ስለሚቻል ቢያንስ አንድ አመት ተኩል እንደሚቀጥል እርግጠኛ ነው። ምኞቴ ግን በጣም እንዲቀጥል ነው። ባናቋርጠው ደስ ይለኛል። በሀገር አቀፍ ደረጃ ምንም እንኳን የውጭ ድጋፍ ባናገኝ እነ ፕሮፌሰር ጣሰው አብረውኝ ይሰራሉ የፖሊሲ ስታዲዝ ኢንስቲትዩት እነሱ ነው ሰርቬውን የሚያካሄዱት። እና ብዙ ጊዜ ይሄ ጥናት እንደው ቢቀጥል ጥሩ ነው የሚል ሁላችንም እየተመካከርን ከርማለን። እሺ፣ መልካም አሉላ፣ ለሰጠህን ጊዜ ከአሜሪካ ድምፅ ጋር ለነበረ ቆይታ እጅግ አብዝቼ ነው የማመሰግነው። እኔ ነኝ የማመሰግነው ይህን እድል ስለ ሰጣችሁ። አድማጮቻችን ለምሽቱ የያዝናቸው መሰናዳዎች እዚህ ላይ ተጠናቀዋል። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን ጥንቅራችን እንጠብቃችኋለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪ አማሪክ ፌስቡክ ገጽ ላይ በመግባት ለጋቢና ቪ እያላችሁ አድርሱ። ስልክ ቁጥራችሁን እንዲሁም ከጥያቄዎቻችሁ ጋር አያይዛችሁ ብትተውልን መልሰን በመደወል ከእናንተ አስተያየትና ጥያቄዎችን እንወስዳለን። የደንገረማ መሰናዳውን በመምራት ጽዮን ግርማ፣ በዋና አዘጋጅነት ኤልያስ አስማረ፣ ስርጭቱን በማቀናበር አብረናችሁ ነበርን። ሰላም ጠነስጠንን ደናደሩ